እንደ መድረክ እምነት የጎንደሩን ግጭት ያስከተለው መንግስት በሕገ መንግስቱ አግባብ መልስ አለመስጠቱና ሕዝቡን አለማሳመኑ ነው። እስክንድር ፍሬው ዘገባ አስተላልፏል። ተቃዋሚው የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ዛሬ ያወጣው መግለጫ የተለያዩ ወቅታዊ ጉዳዮች የተዳሰሱበት ነው። በተለይ መንግስት ህገ መንግስቱን በአለም አክበሩ ተፈጠሩ ወይም ተባባሱ ባላቸው ችግሮች ላይ አተኩሯል። በዚህ መንገድ ከጠቀሳቸው አንዱ ደግሞ ሰሞኑን በጎንደር ከተማ የተከሰተው ግጭት ነው። የመድረክ መግለጫ እንዳለው የዜጎች ህይወት በከንቱ የጠፋው ከህዝቡ ሲነሳ የነበረው ጥያቄ ተገቢውን ትኩረት ባለማግኘቱ ነው የተፈጠረውን ሁኔታ ያስከተለው መንግስት ከህዝቡ ለሚነሱ ጥያቄዎች በህገ መንግስቱ አግባብ ፈጥኖ መልስ አለመስጠቱና በጉዳዩ ላይ ህዝቡን አለማሳመኑ ነው ብለዋል። ለረጅም ዓመታት የፓርላማ አባል ሆነው ያገለገሉት የፓርቲው ሊቀመንበር ፕሮፌሰር በየነ ጴጥሮስ ይህ ምን ማለት እንደሆነ ለቪዮ ያብራርተዋል። በዚህ አካባቢ ጥያቄዎች ስነሱ እንደነበረ ለማንም ኢትዮጵያን ሁኔታ ለሚከታተል ሰው እንግዳ አይደለም። አዲስ ሊሆን አይችልም ማለት ከጎንደር ሰሜን ባሉ አካባቢዎች በወልቃይት ጠገዴ በክልል ጥያቄነት የምነሳ እኔ ከሽግግር መንግስት ጊዜ ጀምሮ የምነሱ ጥያቄዎች ያጋጥሙኛል የዚህ አካባቢ ተወላጆች የሆኑት እናንተ ዝም ብላችሁ ታላችሁ እናንተ ለጎንደር ህዝብ ጥያቄ ዋጋ ሰጡትም ምናምን የሚሉኝ የዛሬ ሳይሆን ከሽግግር የዛሬ አምስት ዓመት ጀምሮ የምሰማው ጉዳይ ነው አንዳንዴ የክልል ጉዳይ ይሆናል አሁን ደግሞ ከቅርቡ ስንሰማ የማንነት ጥያቄ የሚባለውን እየሰማን ነው። እናም መንግስት ጉዳዩን ተመልክቶ በሰላማዊ መንገድ እልባት ሊሰጠው ይገባ እንደነበር ነው የመድረኩ ሊቀመንበር ያብራሩት። በህገ መንግስቱ አግባብና የህግ በላይነትን በተላበሰ ሁኔታ ያለው መንግስት ፍትሐዊ የሆነ መልስ ሊሰጥ ይገባል። ጉዳዩን ዝም ብሎ ያላበሰ ምን እያለ መቆየት ያለበትም ያ ነው። ሁኔታዎች እየተካረሩ ወደ መታኮስ ድረስ የሚያደርሱ እኔ በየትኛውም ወገን ሰው ሞተ ቢባል ያው ዜጋ ነው የሚሞተው። ጸጥታ አስከባሪ ነው ብለውም ላኩትና ሞተም በመሀከሉ ተበደልኩ ብለውም ራሱን አልቦት በይ ተጋዳይም ተከራከረ ተፋለመ፣ ኢትዮጵያ ዜጋ ነው የሚሞተው። ስለዚህ የዚህ አይነት ግጭት ደረጃ መድረስ ማንም ባለ ድል የሚሆንና ሌላኛውም አሸናፊ የሚሆንበት ሁኔታ አይደል። እዚህ የመንግስት ደግሞ ሚና ይሄ ነው ህዝቦች መካከል የሚነሱትን ጥያቄዎች በአግባቡ አይቶ ወደ ግጭት ከመሸጋገሩ በፊት መፍትሄ መስጠት ነው። ይሄ መንግስታዊ ሚና ነው። እና ይህንን አልተወጣም ምንድነው? ጎንደር ከተማ ታሪካዊ ከተማ ስንት የሆነው ላይ ዜጎች ያላቸውን ችግር በሰላማዊ አግባብ ፈተው መኖር ካልተቻለ ከዚህ በኢትዮጵያ ውስጥ እንግዲህ የት ነው ይቻለው የት ነው ህዝቦች ተደባልቀው ስንትና ስንት ዓመታት የተኖረበት አካባቢ ነው የትግራይ ህዝብ የጎንደር ውስጥ በብዛት እንደምኖር እናቃለን። ሌላውም እንደዚሁ ተደባልቀው እንደሚኖር ይታወቃል። ይሄ አዲስ የመጣ ነገር አይደለም። እዚህ አሁን የምናየው በእውነቱ ውደት ነው። እንግዲህ እንዴት አድርጎ ነው ኢትዮጵያዊነት የሚባለውን ተስፋ የሚያሳጣ የሚያጨልም። ከጎንደር እና ከዚህ አካባቢ በኋላ እኮ ወደ ኢትዮጵያ የተቀላቀሉ አካባቢዎች አሉ። ያለው ስርዓት መፍትሄ ለመስጠት ዳተኛ ነው። ጉዳዩን በህገ መንግስቱና በህጋዊ አግባብ አለያዘው የሚል እምነት ነው ያለን። በጎንደር የተከሰተውን ግጭት አስመልክቶ ከመንግስት በኩል እየተሰጡ ያሉ መግለጫዎች የችግሩን መነሻ የቃኙት በዚህ መንገድ አይደለም። የፌዴራል ፖሊስ ሰሞኑን ባወጣው መግለጫ እንዳለው ችግሩ የተከሰተው የኤርትራን መንግስት ተልእኮ ለመፈጸም የተዘጋጁ ግለሰቦችን በፍርድ ቤት ትእዛዝ ለመያዝ በተደረገ ሙከራ ወቅት ነው። ግለሰቦቹ ሰላማዊ ወገኖችን በመጥለፍ ና በማፈን እንደዚሁም በመግደል ተልእኳቸውን መፈጸም ጀምረው ነበር ይላል መግለጫው። ቀደም ሲል የተሰጡ የመንግስት መግለጫዎችን ግለሰቦቹ በወልቃይት የአማራ ማንነት ጥያቄ ኮሚቴ ስም በሽብር ተግባር መሰማራታቸውን እየጠቆሙ ነበሩ። በኮሚቴው ሲነሳ የቆየውና እስከ ፌዴሬሽን ምክር ቤት የደረሰው ጥያቄ ግን በመግለጫዎቹ የተጠቀሰበት ሁኔታ የለም። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከጥቂት ወራት በፊት ለፓርላማው ሲናገሩ ግን በኢትዮጵያ ያልተመለሰ የማንነት ጥያቄ የለም ብለዋል። መድረክ በዛሬው መግለጫው በደቡብ ክልል በጋሞጎፋ ዞን በአርባ ምንጭ ዙሪያ ወረዳ እንደዚሁም በሀዲያ ዞን እና ደጋፊዎቹ እየታሰሩበት መሆኑን አመልክተዋል። በዚህ የአዝመራ ወቅት አርሶ አደር አባሎቻችንና ደጋፊዎቻችን ያለ አግባብ ታስረዋል ብሏል። ለዚህ እስራት ምክንያቱም የማዳበሪያ ዳ አልከፈላችሁም የሚል መሆኑን ሊቀመንበሩ ፕሮፌሰር በየነ ጴጥሮስ ጨምረው አስረድተዋል። ከክልሉ መንግስት ምላሽ ለማግኘት ያደረግኩት ጥረት ለጊዜው አልተሳካም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ